ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞው ህዳር 2 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችው የእንጦጦን ማዕከል ለናሳ የስነ ህዋ ምርምር ፕሮግራም እንደ ጠቃሚ ሀብት ነው የምንመለከተው። ምክንያቱም የአፍሪካ አህጉር እንጦጦ ሊሰራ የሚችለውን ስራ ሊሰሩ የሚችሉ በርካታ ማዕከላትና ቴሌስኮፖች የሉትምና በኢትዮጵያ የአንድ ሳምንት ጉብኝት ያጠናቀቁት የዩናይትድ ስቴትስ የብሔራዊ ስነ ህዋና የጠፈር ማዕከል ዋና አስተዳዳሪ ቻርልስ ቦልደን ከተናገሩት የወሰድነው ነው የምሽቱ አብይ ዘገባ ያተኩርበታል። ከዜናዎቻችን መካከል አዲሱ የሶማሊያ የፖለቲካ ውጥረት አለምን እያሰጋ ነው፣ የደቡብ ሱዳን መንግስት ስልጣን የመጋራትን ሀሳብ እንደማይቀበል አስታወቀ፣ የሚሉ ዋና ዋና ዜናዎችን ይዘናል። ዛሬ በዚህ በዩናይትድ ስቴትስ በወታደራዊ ግዳጅ እያገለገሉ አርበኞች የሚከበሩበት በትራንስ ዴይ የተባለው ክብረ በዓል ነው። ቅንብር ይኖረናል። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና ቆንጂት ታየነን። ንጉሱ ታምሬ ፕሮግራማችንን ይመራል። መልካም ምሽት። የሶማሊያ ፓርላማ በጠቅላይ ሚኒስትሩ ላይ በተነሳው እምነት ማጣት ሐሳብ ላይ ዛሬ ክርክር ሲከፍት እንደራሴዎቹ ሁከት ውስጥ ገብተዋል። የጠቅላይ ሚኒስትር አብዲወሊ ሼህ አህመድ ደጋፊዎች ይናገሩ የነበሩ እንደራሴዎችን ድምፅ ለመሸፈን ጩኸትና ፉጨት ማሰማት፣ ባዶ ሲኒና ኩባያ መወርወር በመጀመራቸው ስብሰባው በሁከት ተውጦ ተስተጓጉሏል። የፓርላማው አፈ ጉባኤ ስብሰባውን መዝጋታቸውን ከመናገራቸው ውጪ በቀረበው ሐሳብ ላይ ውይይቱ መቼ እንደሚቀጥል አልተገለጸም። በጠቅላይ ሚኒስትሩ ላይ የእምነት ማጣት ድምፅ እንዲሰጥ ለፓርላማው ጥያቄ ያቀረቡት የሀገሪቱ ፕሬዚዳንት ሐሰን ሼህ መሐመድ ሲሆኑ ቀደም ሲልም በካቢኔው ላይ ሹምሽር ለማካሄድ ጠቅላይ ሚኒስትሩ አቅርበውት የነበረውን ሐሳብ ውድቅ አድርገውታል። ፕሬዚደንቱ የሶማሊያ ዓለም አቀፍ ደጋፊዎች ሀገሪቱ ውስጥ የተፈጠረው የፖለቲካ ውጥረት አብዝቶ ያሳስባቸው መሆኑን እየገለጹ ሲሆን ሁኔታው የሶማሊያን የወደፊት ጉዞ ሊገታው ወይም አሁን ከደረሰችበት የመረጋጋት ጎዳና ሊያፈናቅላት ይችላል የሚል ፍርሃት አሳድሯል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ማምሻውን ባወጣው መግለጫ የእምነት ማጣት ድምፁ ለሶማሊያ ሕዝብ አይጠቅምም ብሏል። ሶማሊያ ውስጥ አሁን እየታየ ባለው ሁኔታ ምክንያት በመጪው ሳምንት ዴንማርክ ውስጥ ይካሄዳል ለተባለው የሶማሊያ ጉዳይ ላይ ለሚመክረው የከፍተኛ ደረጃ ጉባኤ አሜሪካ ልዑካኗን የመላኳ ነገር ትርጉም የለውም ሲሉ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጄን ሳኪ ትናንት ተናግረዋል። የደቡብ ሱዳን ፕሬዚደንት ሳልቫኪር ከጠቅላይ ሚኒስትሩ ጋር ስልጣን እንዲጋሩ በምስራቅ አፍሪቃ ሀገሮች የጋራ ልማት ባለስልጣን በኢጋድ የቀረበውን ሀሳብ መንግስታቸው ጨርሶ እንደማይቀበለው የማስታወቂያ ሚኒስትሩ ማይክል ማኩዬይ አስታውቀዋል። በኢጋድ እንደ መፍትሄ በቀረበው ሀሳብ መሰረት የሚፈጠረው የጠቅላይ ሚኒስትር ቦታ የሚያዘው የተቃውሞ መሪ በሆኑት በሪያክ ማሻር ሳይሆን እንደማይቀርም ተሰምቷል። ፊሊፕ ቶን ኤሊዩ ከጁባ ዘግቧል። አዳነች ፍሳሀይ ታቀርበዋለች። የኢጋድ ሸምጋዮች በደቡብ ሱዳን የሽግግር መንግስት በፕሬዚዳንቱና በጠቅላይ ሚኒስትሩ መካከል እኩል የስልጣን ድርሻ እንዲኖር የሚያደርግ አዲስ ምክረ ሀሳብ ሲያቀርቡ ለመንግስቱ ተደራዳሪዎች ያላስቡት ነገር ነበር ብለዋል ማኪዩ። ምክንያቱም አዲሱ ምክረ ሀሳብ ባለፈው ነሐሴ ወር በከፍተኛ ደረጃ በተካሄደው ስብሰባ ላይ የተደረገውን ስምምነት ይጻረዳል ይላሉ ማኪ። ያኔ ክልላዊ መሪዎቹ ያደረጉት ስምምነት ፕሬዚዳንቱ ሀገሪቱንና መንግስቱን እንዲመሩ፣ የአዲሱ ጠቅላይ ሚኒስትር ቦታ ግን ከፍተኛ ስልጣን አይኖረውም የሚል ነበር። ባለፈው ሳምንት አዲስ አበባ በተደረገው የመሪዎች ስብሰባ ላይ የነበሩት የኤጋድ ርዕሳነ ብሔራትና መርሀይ መንግስታት ፕሬዚዳንቱና ጠቅላይ ሚኒስትሩ ስልጣን ይጋራሉ የሚለውን መሰረተ ሀሳብ አልተቀበሉም ብለዋል ማኮይ። በዚህ ምክንያት ሊራመድ አልቻለም። በማኅበራዊ ሚዲያ ቀርቦ ስለነበረም ሰዎች ስምምነት የተደረገበት መስሎ ተሰማቸው። ይህ ሰነድ ፈጽሞ የማይሆን ነገር እንደሆነ ልነግራችሁ እወዳለሁ። ማኩ አያይዘውም ይህ መሠረተ ሐሳብ ደቡብ ሱዳንን መሞከሪያ ስለሚያደርግ መንግሥት ፈጽሞ አይቀበለውም ብለዋል። በኢጋድ ጉባኤ ማብቂያ ላይ የወጣው ኮሚኒኬ አሳሳች እንደሆነም ገልጸዋል። ኢጋድ ያወጣው መግለጫ ሁለቱ ወገኖች ባለፈው ጥር ወር ያደረጉትን የተኩስ ማቆም ስምምነት የማያከብሩ ከሆነ የኢጋድ አባል አገሮች ሕይወት ለማዳን ሲሉ በደቡብ ሱዳን ጣልቃ ይገባሉ ይላል። ደቡብ ሱዳን ውስጥ ጣልቃ መግባት ግጭቱ ከደቡብ ሱዳን ድንበር አልፎ መላውን ክልል ሊያቀጣጥል ይችላል ሲሉ አስጠንቅቀዋል። ከረጅም ጊዜ ህመም በኋላ ከሁለት ሳምንታት በፊት ያለፉትን የዛምቢያ ፕሬዚደንት ማይክል ሳታን ለመሸኘት ሐምሳ ሺህ የሚሆን ሰው ዛሬ በሀገሪቱ ጀግኖች ስታዲየም ወጥቷል። ስታዲየሙን በመላው ሐዘንተኛ መካከል ከአፍሪካ መሪዎች የዚምባብዌ፣ ኬንያ፣ ማደጋስካርና ናሚቢያን ፕሬዚደንቱ ጨምሮ ሌሎች መሪዎች ተገኝተዋል። ሳታ በሰባ ሰባት 77 ዓመት ዕድሜያቸው ያረፉት ጥቅምት 18 ለንደን ውስጥ የሕክምና እርዳታ እያገኙበት በነበረው ሆስፒታል ውስጥ መሆኑ ይታወሳል። ሚስተር ሳታ ለብዙ ዓመታት በህመም ላይ እንደነበሩ እየታወቀ ባለሥልጣናቱ ግን ሲያስተባብሉ ቆይተዋል። በሳታ እግር የተተኩት ከአፓርታይድ ወዲህ አንድ ነጭ ሰው የአፍሪካ ሀገር መሪ ሲሆን የመጀመሪያው የሆኑት ጊዜያዊ ፕሬዚደንት ጋይ ስኮት ሳታ እንዳረፉ በዘጠና ቀናት ውስጥ ምርጫ እንደሚጠሩ አስታውቀዋል። የናይጄሪያው ፕሬዚደንት ጉድለክ ጆናታን ለሁለተኛ ሙሉ የስልጣን ዘመን እንደሚወዳደሩ አስታወቁ። ሚስተር ጆናታን እንደገና የመወዳደር ሀሳባቸውን ይፋ ያደረጉት ዛሬ አቡጃ ላይ ባደረጉት ንግግር ነው። ፕሬዚደንቱ በዚሁ አከናውኛለሁ ያሏቸውን ተግባራት በዘረዘሩበት ንግግራቸው ወቅት ዮቤ ግዛት ውስጥ ትምህርት ቤት ላይ በተጣለ ፈንጂ ለተገደሉት አርባ ስምንት ተማሪዎችም የህሊና ጸሎት አድርሰዋል ለተማሪዎቹ ሞት ምክንያት የሆነውን ፍንዳታ አድርሷል ተብሎ የሚጠረጠረውን ቦኮ ሃራም የሚባለው የሽብር ቡድን ባለፉት አምስት ዓመታት ናይጄሪያ ላይ ጥቁር ደመና እንዲያጠላ አድርጓል ያሉት ፕሬዚደንት ጆናታን አክለው በሽብር ላይ ድል እንደምንቀዳጅ አልጠራጠርም ብለዋል። ቦኮ ሃራምን ማቆም አልቻሉም ተብለው ፕሬዚደንቱ ብርቱ ወቀሳና ትችት ሲሰነዘርባቸው ይሰማል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሞስኮ ዩክሬን ውስጥ ታካሂዳለች ባሉት ህገወጥ አድራጎት ከገፋች ከሌላው ዓለም ጋር ያላት ግንኙነት በከፍተኛ ሁኔታ እንደሚበላሽ የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን አስታወቁ። የሩሲያ አድራጎት አንድን ሉዓላዊ መንግስት የሚንጥ ነው ያሉት ካምረን ሁኔታው የበርሊን ግንብ ከፈረሰ ከ25 ዓመታት በኋላ ለአውሮፓ ደህንነትም አስጊ ነው ብለዋል። ወደ አዲስ ቀዝቃዛ ጦርነት ደፍ እየቀረብን እንደሆነ ሚካኤል ጎርባቾቭ የሶቪየት ህብረት የመጨረሻው ፕሬዚዳንት የነበሩት አስጠንቅቀዋል። ይህ የምንመኘውም ሆነ የምንፈልገው መድረሻ አይደለም። በሳምንቱ መጨረሻ ብሪዝቤን ላይ ስንገናኝ ለፕሬዚዳንት ፑቲን ይህንኑ ግልጽ አደርግላቸዋለሁ። ጠቅላይ ሚኒስትሩ አክለው አውስትራሊያ ውስጥ በሚካሄደው በምጣኔ ሀብት የተራመዱ የሀያዎቹ ሀገሮች ጂ20 ስብሰባ ላይ ሲገናኙ ፕሬዚደንት ፑቲን ከዩክሬን አድራጎታቸው የማይቆጠቡ ከሆነ እንግሊዝና አጋሮቿ ጫናቸውን በማሳደር እንደሚገፉ እንደሚነግሯቸው አመልክተዋል። ዩናይትድ ስቴትስ፣ የአውሮፓ ህብረት ሩሲያ ላይ የጣለችውን ማዕቀቦች በጽና ስትደግፍ መቆየቷ ይታወቃል። ሩሲያ የዩክሬንን የግዛት አንድነት እየተዳፈረችና እየጣሰች ነው ብለዋል። የእንግሊዙ ጠቅላይ ሚኒስትር ትናንትና ባሰሙት ንግግር የአለም አቀፉን ደንብ መጽሐፍ እየቦጫጨቁት ነው ያሉት ጠቅላይ ሚኒስትሩ የዩክሬን ህዝብን የወደፊት እጣፈንታውን የመወሰን ዲሞክራሲያዊ ፈቃዱን እየረገጡ ነው ብለዋል። ዩክሬን ውስጥ የጦር ሰራዊቷን አለማስገባቷን ሩሲያ በተደጋጋሚ እየተናገረች የምታስተባብለው ሲሆን ምስራቅ ዩክሬን ውስጥ ካሉት ሩሲያ ዘመም ተገንጣዮች ጎን ሆነው እየተዋጉ ያሉት ሩሲያውያን ወታደሮች በራሳቸው በጎ ፈቃድ የተቀላቀሉ ወዶ ዘማቾች ናቸው ነው የምትለው። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማና የሩሲያው አቻቸው ቭላዲሚር ፑቲን እስያ ፓሲፊክ የመጣኔ ሀብት ትብብር ጉባኤ በተገኙባት ቤጂንግ ከስብሰባው ውጭ ለአጭር ጊዜ ፊት ለፊት ተገናኝተው ተነጋግረዋል። ሁለቱ መሪዎች የተወያዩት መንግስቶቻቸው ስምምነት ባጡባቸው ቁልፍ የሚባሉ ዓለም አቀፍ ጉዳዮች ላይ ነው። ከዋይት ሀውስ የወጡ መረጃዎች እንደሚሉት ሁለቱ የሁለቱ መሪዎች በዛሬው ውሏቸው ሦስት ቀን ተገናኝተው በጠቅላላው ከ15 እስከ 20 ደቂቃ ለሚሆን ጊዜ ተነጋግረዋል። የዩናይትድ ስቴትስ ብሔራዊ ጸጥታ ምክር ቤት ቃል አቀባይ ቤርናዴት ሚሃንና የሚስተር ፑቲን ቃል አቀባይ በየፊናቸው በሰጧቸው መግለጫዎች መሪዎቹ የኢራንን የሶሪያንና የዩክሬንን ጉዳዮች ማንሳታቸውን ጠቁመው ዝርዝር መግለጫ ግን ሁለቱም ወገኖች አልሰጡም። ቻይና ዋና ከተማ ቤጂንግ ላይ የተሰበሰቡ የእስያ ፓሲፊክ መሪዎች በቻይና የሚመራ ነጻ የንግድ ቀጣና እንዲፈጠር የመጀመሪያ ደረጃ ይሁንታ ሰጡ። ይህ ይሁንታ የንግድ ቀጣናው እንዲፈጠር አብዝታ ስትጎተጉትና ስትሰራ ለነበረችው ቻይና እንደ ስኬት ተቆጥሮላታል። የንግድ ቀጣናው በዩናይትድ ስቴትስ እንዲመራ በአማራጭነት ቀርቦ ነበር። የተሰጣቸውን ድጋፍ ታሪካዊ ሲሉ ኤፔክ በሚል ምህፃር ለሚታወቀው የእስያ ፓሲፊክ የምጣኔ ሀብት ትብብር ጉባኤ ዛሬ ንግግር ያደረጉት የቻይናው ፕሬዝዳንት ቺ ዩንፒንግ አመስግነዋል። ስ ንግ ስ ስ የእስያ ፓሲፊክን ነጻ ንግድ ቀጠና ለማስጀመር ወስነናል ነው ያሉት ጂፒንግ። የንግድ ቀጠናው እውን እንዲሆን ስናደርግ ለቆየነው ጥረት አንድ ታሪካዊ እርምጃ ሲሆን በይፋ መጀመሩን ያበስራል። ይህ የሚያሳየው ወደ አካባቢያዊ አንድነት ለመዝለቅ የአፔክ አባል ሀገሮች ያለንን መተማመንና ቁርጠኝነት ነው።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 አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 25 ምሽት ፕሮግራማችን ነው። የዜና እረፍት አለን። አድማጮች እውቁ ገጣሚና ደራሲ ኃይሉ ገብረ ዮሐንስ በዛሬ ዕለት ከዚህ ዓለም በሞት ተለየም ገሞራው በሚለው የብዕር ስሙ ይበልጥ የሚታወቀው ገጣሚ ኃይሉ ገብረ ዮሐንስ ለበርካታ ዓመታት ይኖርባት በነበረችው የስዊድኗ ስቶክሆልም ከተማ ባደረበት ሕመም በሕክምና ሲረዳ ከቆየ በኋላ ነው በዛሬው ዕለት ከዚህ ዓለም በሞት የተለየውም። በእናቴ በእናቴኮ ሴት ነኝ፣ ዜሮ፣ ፊት አውራሪ፣ የመንጎሌ ጥሪ፣ ቆርጣ ሀጥ አልልኝ፣ ዛር ነው በሽታዋ በሚሉ ርዕሶች የጻፋቸው የጻፋቸውን ጨምሮ ቁጥራቸው የበዛ የሥነ ግጥምና ሌሎች ሥራዎችን ለንባብ አብቅቷል። ገሞራው ኃይሉ በአማርኛና በግዕዝ ከጻፋቸው በተጨማሪ በእንግሊዝኛ፣ ቻይንኛ ስዊድንኛና ኖርዌጂያን ቋንቋዎች ድርሰቶችን አስነብቧል። በረከተ መርገም በተሰኘውና ዓለም ያፈራቻቸው በረከቶች ለበጎ ካልዋሉ ይረገሙ የሚል መንፈስ ባዘለው አብይ ሥራው በተለይ ይታወቃል። የእውቁን ገጣሚና ደራሲ ኃይሉ ገብረ ዮሐንስ ገሞራውን ሕይወትና ሥራዎች ወደፊት በፕሮግራሞቻችን እንዘክራለን። ለቤተሰቦቹና ለአድናቂዎቹ ሁሉ መጽናናትን እንመኛለን። በምሽቱ ፕሮግራሞች ፕሮግራማችን ወደ ኋለኛው አጋማሽ ስንዞር ሐኪሙን ይጠይቁ ፕሮግራም በኢቦላ ዙሪያ ያተኩራል። ንግድና ምጣኔ ሀብት ደግሞ ሌላው የምሽቱ ፕሮግራማችን ይሆናል። በዛሬ ዕለት እዚህ ዩናይትድ ስቴትስ እየተከበረ ስላለው የአርበኞች መታሰቢያ ቀንም ዝግጅት ይኖረናል። ዩናይትድ ስቴትስ መጠጊያ ሰጥታኛለች። ስለዚህ ነው ለውለታም ማገልገል የምፈልገው ምንም እንኳ አሜሪካዊ ዜጋ ባልሆንም የዚች አገር አካል መሆን ፈልጌ ነው። ባትወልደኝም፣ እንደ ልጇ የተቀበለችኝ እናት ሀገሬ ናት። በአሜሪካ ጦር ኃይል ውስጥ ያገለገሉ ትውልደ ሶማሊያዊ አብዱላሂ ሞሐመድ ናቸው። ዝግጅታችን አጋማሽ ላይ ልዩ ቅንብር ይኖረናል። ከእናንተ ያገኘናቸውን አስተያየቶችም እናካትታለን። አብራችሁን ቆዩ። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ፍላጎት ያላቸው ኢትዮጵያውያን ተማሪዎች በአሜሪካ የጠፈር ማምጠቂያ ማዕከል ልምድ እንዲቀስሙ የሚያስችል ፕሮግራም በዚህ ዓመት ሊጀመር እንደሚችል የዩናይትድ ስቴትስ ብሔራዊ የሥነ ሕዋና ጠፈር ምርምር ማዕከል ናሳ አስተዳዳሪ አስታወቁ። በኢትዮጵያ ያደረጉትን የአንድ ሳምንት ቆይታ ዛሬ ያጠናቀቁት የናሳ አስተዳዳሪ ቻርልስ ፖላንድ በእንጦጦ ከተቋቋመው የህዋ ሳይንስ ምርምር ማዕከል ጋር በጋራ ለመስራት ፍላጎት እንዳለም አስረድተዋል። እስክንድር ፍሬው ዝርዝር አለው። ከተቋቋመበት ከ1958 እስከ ዛሬ ከማርስ ጉዞ እስከ ዓለም አቀፉ የጠፈር ማዕከል ግንባታ በህዋ ሳይንስ ምርምር ብዙ የከወነ አንጋፋ ተቋም ናሳ በሙሉ ስሙ የዩናይትድ ስቴትስ የህዋ ምርምርና የጠፈር አስተዳደር ተብሎ የሚጠራው ናሳ ከሌሎች ዓለም አቀፍ ተቋማት ጋር በቅርበትና በጋራ ሲሰራ ቆይተዋል። አሜሪካ፣ ሩሲያና በጋራ የተወከሉትን አውሮፓውያን ጨምሮ በአምስት አገሮች ትብብር የሚሠራው የዓለም አቀፉ የጠፈር ጣቢያ ግንባታ ከዚህ ትብብር ማሳያዎች አንዱ ነው። አሁን ደግሞ ናሳ የህዋ ምርምር ዘርፍ ወዳልዳበረባቸው አገሮች ጭምር ፊቱን ያዞረ መስሏል። እድለኛ ለሚሆኑ ኢትዮጵያውያንና በማደግ ላይ ያሉ ሌሎች አገሮች ተማሪዎችም በዚህ አንጋፋ ድርጅት ልምድ የመቅሰም ዕድል ተመቻችቶላቸዋል። በኢትዮጵያ የአንድ ሳምንት ጉብኝት ያደረጉት በህዋ ምርምር ዘርፍ የፕሬዝዳንት ባራክ ኦባማ ዋነኛ አማካሪ የሆኑት የናሳ አስተዳዳሪ ቻርልስ ቦልደን ይህንኑ ይፋ አድርገዋል። ዛሬ በመጨረሻ ቀን ቆይታቸው ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር የተወያዩት አስተዳዳሪው ጉዳዩን ማንሳታቸውን ነው የገለጹት። ሁለታችንም የተነጋገርነው ምንድን ነው፣ አሁን ያለንን አጋርነት ማሳደግ እንዳለብን። ይህንን ማሳደግ የምንችልባቸው አዳዲስ መንገዶች ደግሞ ማግኘት ይኖርብናል ምናልባትም የኢትዮጵያን ተማሪዎች ለተወሰነ ጊዜ ወደ አሜሪካ እንዲመጡ በናሳ የጠፈር ማምጠቂያ ማዕከላት እንዲሰሩና ያንን ልምድ ይዘው ወደ ሀገራቸው የሚመለሱባቸው መንገዶች ምክንያቱም አንድ ቀን ኢትዮጵያዊ ጠፈርተኛ ማየት እፈልጋለሁ። በምንፈልገው ፍጥነት ላይሆን ይችላል፣ አንድ ቀን ግን ይሆናል። ኢትዮጵያውያን ተማሪዎች ለልምድ ልውውጥ ወደ ናሳ መምጣት የሚጀምሩበት ጊዜ ሩቅ እንደማይሆን ቻርልስ ቦልደን አስረድተዋል። ዓለም አቀፍ የልምድ ልውውጥ የሚል ፕሮግራም መስርተናል። ይህንን በተመለከተ እዚህ ካሉት አምባሳደሮች ጋር የመረጃ ልውውጥ አድርገናል። የእኔ ግምት ምንድን ነው፣ ፍላጎቱ ያላቸውና በኮሌጅ ደረጃ የሚሰሩ ኢትዮጵያውያን ካሉ ከሚቀጥለው ክረምት ጀምሮ የተወሰኑት ይመጣሉ የሚል ነው። በዩናይት ስቴትስ በሚገኙ ኮሌጆችና ዩኒቨርስቲዎች የሚሰማሩና ነዋሪነታቸው በዩናይትድ ስቴትስ የሆኑ ኢትዮጵያውያን ተማሪዎች እናገኛለን። ከአሜሪካ ሳይንቲስቶች ጋር እንዲሰሩ ባስቻላቸው ባሉን በርካታ ፕሮግራሞች ተሳትፈዋል፣ በተለይም በአካባቢና በሥነ ልምድ ሳይንስ ላይ። እናም እንደዚህ አይነቱ የኢትዮጵያውያን ተማሪዎች ተሳትፎ አለ። እነዚህ ግን በዩናይት ስቴትስ የሚኖሩ ተማሪዎች ናቸው። በዓለም አቀፉ የልምድ ልውውጥ ፕሮግራማችን ልናደርግ እየሞከርን ያለ ነው፣ ተማሪዎችን ከዚህ ከኢትዮጵያ ማምጣት ነው። አጠር ላለ ጊዜ ከቆዩ በኋላ ልምዳቸውን ኢትዮጵያ ወደሚገኙ የመማሪያ ክፍሎቻቸው ይዘው እንዲመጡ። የናሳ አስተዳዳሪ በኢትዮጵያ ቆይታቸው ቴሌስኮፖች የተተከሉበትን የአዲስ አበባውን የእንጦጦ የህዋ ሳይንስ ምርምር ማዕከልም ጎብኝተዋል። ዛሬ ከጋዜጠኞች ጋር ባደረጉት ቃለ ምልልስም በአሜሪካና በኢትዮጵያ ሳይንቲስቶችና ኢንጂነሮች መካከል በዘርፉ ተጀመሩ ስላሏቸው የጋራ ስራዎች ተናግረዋል። ናሳ ከዚህ የኢትዮጵያ ማዕከል ጋር ተባብሮ መስራት እንደሚፈልግም ጠቅሰዋል። የእንጦጦን ማዕከል ለናሳ የሥነ ህዋ ምርምር ፕሮግራም እንደ ጠቃሚ ሀብት ነው የምንመለከተው። ምክንያቱም የአፍሪካ አህጉር እንጦጦ ሊሠራ የሚችለውን ሥራ ሊሰሩ የሚችሉ በርካታ ማዕከላትና ቴሌስኮፖች የሉትምና። እያደረግን ካለናቸው ነገሮች አንዱ በተቻለ መጠን በርካታ ቁጥር ያላቸውን ለፕላኔት መሬት ትጋት የሆኑና በፀሐይ ዙሪያ የሚገኙ አስቴሮይድ የሚባሉ አለታማ ማዕከላትን የመለየት ስራ ነው። ይህንን ከእንጦጦ ማዕከል ጋር በጋራ መስራት እንደምንጀምር ተስፋ አለን። ናሳ ከበርካታ የአፍሪካ ሀገሮች ጋር ትብብር እንዳለው የገለጹት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የትብብር መስኮቹም ሰፊ እንደሆኑ አመልክተዋል። ናሳ ከ28 የአፍሪካ ሀገሮች ጋር እንደዚሁ ግንኙነት አለው። በተለያዩ መስኮች ነው የዚህ የህዋ ምርምሩ ስራ የሚሰራው። በግብርና መስክ ለምሳሌ የአየር ንብረት ጥቆማ ላይ መስራት ይችላል። የውሃን መጠን በማወቅ ዙሪያ ምክንያቱም የውሃ መጠን ማወቅ በግብርና ላይ የሚኖረውን ኢምፓክት አቁታላችሁ። በማፒንግ ስራ፣ በተለይም በማፒንግ ስራ አፍሪካ ውስጥ ያለውን በተለይ በሀገራችን ያለውንም የእጽዋት መጠን የእጽዋት ሽፋን፣ የጫካ ሽፋን ማለት ነው፣ የውሃ ሽፋን የመሳሰሉትን በምርምር ለማሳየት የሚያስችል ቴክኖሎጂ አላቸው። ይህንን ቴክኖሎጂ ወደ እኛ አገር ለማስተላለፍ በሚችሉበት ሁኔታ ላይ ነበረ ውይይት ሲያደረጉ የነበረው ከውጭ ጉዳይ ሚኒስትራችንም ጋር ስላደረግ ስላደረጉት ጉብኝት ነበረ ገለጻ የሰጡት። ቻርልስ ቦልደን በአዲስ አበባ ቆይታቸው ከኢትዮጵያ ስፔስ ሳይንስ ሶሳይቲ የቦርድ ሰብሳቢ ከአቶ ተፈራ ዋልዋና ከሳይንስና ቴክኖሎጂ ሚኒስቴር ኃላፊዎች ጋርም ተገናኝተው ተወያይተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዕለቱን አብይ ርዕስ ነበር የሰማችሁት፣ የተከበራችሁ አድማጮች። መጽሔቱ ይቀጥላል። በሰሜን ሱዳን ዳርፉር ተካሄደ የተባለውን በጅምላ አስገድዶ የመድፈር ክስ የመረመረ የተባበሩት መንግሥታት ድርጅት ቡድን ጥቃቱ ለመፈጸሙ ማስረጃ እንዳላገኘ ገለጸ። ሆኖም አንድ የመንግስታቱ ድርጅት ከፍተኛ ባለስልጣን ወንጀሉ አልተፈጸመም ብሎ ለመደምደም አይቻልም ብለዋል። ከመንግስታቱ ድርጅት ዋና ማዕከል ከኒውዮርክ ማርግሬት በሽር የዘገበችውን ትዝታ በላቸው ታቀርባለች። በዳርፉር የአፍሪቃ ህብረት የተባበሩት መንግስታት ተልዕኮ ዩን ሚድ ምርመራውን ለማከናወን ወደ ክልሉ እንዳይገባ የሱዳን መንግስት ለአንድ ሳምንት ከከለከለ በኋላ ባለፈው እሁድ ነበር ታቤት ከተማ እንዲገቡ የፈቀደው። ታቤት ወደ ሁለት መቶ የሚሆኑ ልጃገረዶችና ሴቶች ባለፈው ወር በጅምላ ተደፍረውባታል የተባለችው የዳርፉር ከተማ ናት። የመንግስታቱ ድርጅት ቃል አቀባይ ፋራን ሀቅ ከወታደሮች ፖሊሶችና ሲቪሎች የተውጣጣው መርማሪ ቡድን ታቤት ውስጥ ከሱዳን የጦር ሰራዊት አዛዥ ጭምር ወንጀሉ እንደተፈጸመ ለማረጋገጥ ከህዝቡ ጋር ቃለ ምልልስ ማድረጋቸውን ተናግረዋል። ቃለ ምልልስ ከሰጡት ውስጥ ማናቸውም በመገናኛ ብዙኃን የተዘገበውን ያስገድዶ መድፈር ወንጀል አላረጋገጡም። ቡድኑ በራሱ ስለ ወንጀሉ መፈጸም ያገኘው መረጃም የለም። በተባለው ጊዜ ሴቶቹ ላይ ጥቃቱ መፈጸሙን አውቃለሁ የሚል ምስክርም የለም። የሆነ ሆኖ የተባበሩት መንግስታት ድርጅት ተከታታይ ምርመራ እንደሚቀጥልና በከተማዋም ዘብ እንደሚመደብ ተናግረዋል። አስራ አምስት አባል አገሮች ላሉበት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዳርፉር የጅምላ አስገድዶ መድፈር ውንጀላ ላይ ገለጻ የሰጡት የመንግስታቱ ድርጅት የሰላም ጥበቃ ምክትል ኃላፊ ኤድመንድ ሙለትና ግጭት ባለባቸው ስፍራዎች በጾታ ጥቃት ጉዳዮች ልዩ የዋና ጸሐፊው ተጠሪ ዜነባ ሀዋ ባንጉራ ናቸው። የወቅቱ የጸጥታው ምክር ቤት ፕሬዝደንት የአውስትራሊያው አምባሳደር ጌሪ ኩዊንለን ከገለጻው በኋላ ለጋዜጠኞች በሰጡት ማብራሪያ የዋና ጸሐፊው ተጠሪ ዜነባ ሀዋ ባንጎራ መርማሪው ቡድን ጥቃቱ ተፈጸመ የተባለበትን ከተማ ሲጎበኝ ከፍተኛ የሱዳን ሰራዊት በአካባቢው መገኘቱ እንዳሳሰባቸው ተናግረዋል ብለዋል። ዋል ሬፕ አሌጋሽንስ ሪማይንድ አንቨሪፋይድ ኢን ሄር ቪው። በጅምላ አስገድዶ የመድፈሩ ክስ ያልተረጋገጠ ቢሆንም በሳቸው አመለካከት ወንጀሉ አልተፈጸመም ብሎ መደምደም አይቻልም። ሚስ ባንጉራ የዩናሚድ ቡድን ምንም ገደብ ሳይኖርበት ወደ ታቢት ገብቶ ምርመራውን መቀጠሉና አስፈላጊ ሆኖ ከተገኘ ሰብአዊና የሕክምና አገልግሎት ማቅረብ አስፈላጊ ነው ነው የሚሉት በጅምላ የመድፈር ክሱና በመጀመሪያ ላይ መርማሪ ቡድኑ እንዳይገባ መከልከሉ ለአያሌ የጸጥታው ምክር ቤት አባላት አሳሳቢ መሆኑን አምባሳደር ኮንለን ተናግረዋል። የመንግስታቱ ድርጅት ቡድን ወንጀሉን በሚመረምርበት ወቅትም ብዛት ያላቸው የሱዳን ሰራዊት አባላት በከተማዋ መገኘታቸው ህዝቡን ለማስፈራራትና የሚያውቀውን ከተናገረም የበቀል እርምጃ እንደሚወሰድበት ለማሳወቅ ነው ብለዋል። በዳርፉር ታቢት ተካሄደ የተባለው በጅምላ የመድፈር ዜና ከኔዘርላንድስ ወደ ዳርፉር በሚሰራጨው ዳባንጋ ራዲዮ ነው የተዘገበው። የሱዳን ሰራዊት ባለፈው ጥቅምት 21 ለስምንት ሰዓታት በታቢት ልጃገረዶችና ሴቶችን በጅምላ አስገድደው እንደደፈሩ ለራዲዮው የተናገሩት የአካባቢው የአገር ሽማግሌዎች ናቸው ተብሏል። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የቻይና መሪዎች የህክምና መሳሪያዎችን ጨምሮ በዘመናዊ የቴክኖሎጂ መሳሪያዎች ላይ የሚጣለውን ቀረጥ ማንሳት ያስችላል የተባለ ስምምነት ተፈራረሙ። ከፕሬዝደንቱ ጋር የተጓዘው የአሜሪካ ድምጹ የዋይት ሃውስ ዘጋቢ ሉዊስ ራሜሬዝ ያጠናቀረው ዘገባ አለ። አሉላ ከበደ ያቀርበዋል የዩናይትድ ስቴትሱ የንግድ ልዑካን ተጠሪ ማይክል ፎርማን ናቸው። የተደረሰውን ስምምነት ፕሬዚዳንት ኦባማ የእስያ ፓሲፊክ ሀገሮች የምጣኔ ሀብት ትብብር ጉባኤ በማስተናገድ ላይ ካለችው ቤጂንግ ይፋ ያደረጉት ይህ ለዩናይትድ ስቴትስ እና ለቻይና ግንኙነት አበረታች ዜና ነው። ዩናይትድ ስቴትስ እና ቻይና የምጣኔ ሀብት ትብብራቸውን በማጎልበትና ዓለም አቀፉን የንግድ ስርዓት በመደገፍ እንደምን በጋራ መስራት እንደሚችሉ የሚያሳይ ነው። የስምምነቱ ዜና የተሰማው ቻይና ከጎረቤቶቿ ጋር የገባችውን የባህር ገዝና ሌሎች አካባቢዎች ይገባኛል ሰጣ ገባና የዩናይትድ ስቴትስና የቻይናን በዓለም አቀፍ መድረክ እየገነነ የመጣ ኃይል ለመግታት ትፈልጋለች የሚለውን የቤጂንግን ጥርጣሬ ጨምሮ የሁለቱን ሀገሮች ግንኙነት ያሻከሩ ጉዳዮች ባሉበት ነው። የዋይት ሀውስ ባለስልጣናት በሁለቱ ወገኖች መካከል የተደረሰውን ይህን የመግባቢያ ስምምነት ሁነኛ መርታ ሲሉ በጄኔቫው ዓለም አቀፍ የንግድ ድርጅት ጉባኤ በሚያካሄደው የመረጃ ቴክኖሎጂ ስምምነት ላይ ያተኮረ ንግግር ፈጣን መቋጫ ላይ ያዳርሳል የሚል ተስፋቸውን ገልጠዋል። የአሁኑ ስምምነት የሁለቱ አገሮች ትስስርና የዩናይት ስቴትስ የምጣኔ ሀይ የዩናይት ስቴትስን የምጣኔ ሀብት ያበለጽጋል የሚል ተስፋ ባሳደረ እርምጃ የዩናይት ስቴትስ ለቻይናውያን አገር ጎብኚዎች የምትሰጠውን ቪዛ መራዘም አዲስ እቅድ ፕሬዚዳንት ኦባማ ይፋ ያደረጉበትን ዜና ተከትሏል። ሁለቱም ስምምነቶች ከምጣኔ ሀብት ትብብር ጋር የተቆራኘ ከፕሬዚዳንት ኦባማ የእስያ ፓስፊክ ሀገሮች የምጣኔ ሀብት ትብብር ጉባኤ የመጀመሪያ ጉዞ እቅድ አካል ተደርጎም ተወስዷል። ፕሬዚዳንት ኦባማ የኦፊሴል ጉብኝታቸውን ከሚጀምሩበት ከቻይናዎቻቸው ጋር በዛሬው ምሽት የእራት ግብዣ ወቅትና በነገው ዕለት በሚቀጥሉ ንግግሮቻቸው ሁለቱን አገሮች በሚያወዛግቡ በርካታ ርዕሰ ጉዳዮች ላይ ያተኮረ ውይይት ያደርጋሉ ተብሎ ተጠብቋል። የምስራቅና የደቡብ ቻይና የባህር ይገባኛል ይዞታ፣ አሰጥ አገባ፣ የጦር ልምምድ ግንኙነቶችና የቻይና የሰብአዊ መብት አያያዝ ዋና ዋናው የመነጋገሪያ ነጥቦች ይሆናሉ ተብሎም ታምኗል። አድማጮች፣ የዜናና የትንታኔው መጽሔት ተጠናቋል። የዛሬውን የአሜሪካ የአርበኞች ቀን ወይም ቬተራንስ ዴይ መታሰቢያ የተመለከተ ዘገባና በዚሁ በዓል ዙሪያ ያተኮረ የአሜሪካ መዝናኛ ክፍለ ጊዜ አከታትለን እናቀርባለን። አብራችሁን ቆዩ። ዛሬ በፈረንጁ የዘመን አቆጣጠር ኅዳር ዐሥራ አንድ ዩናይትድ ስቴትስ ውስጥ አመታዊ በዓል ነው። ቬትራንስ ደይ ይባላል። የአርበኞች ቀን ሀገራቸውን በውትድርና ያገለገሉና መሥዋዕት የከፈሉት ወንዶችና ሴቶች የሚዘከሩበት የሚከበሩበት ዕለት ነው። ታዲያ ዩናይትድ ስቴትስን በውትድርና ያገለገሏት አርበኞቿ የግዴታ የአሜሪካ ዜግነት ያላቸው ብቻ አይደሉም። ከቅርብ ዓመታት ወዲህ ውትድርና ለመግባት የሚያስፈልገው የግድ አሜሪካዊ ዜግነት ሳይሆን ሕጋዊ የመኖሪያ ፈቃድ ወይም ግሪን ካርድ እንዲሆን ተፈቅዷል። በዩናይትድ ስቴትስ የመከላከያ ሚኒስቴር መዝገብ መሠረት በጦር ኃይሎቿ ውስጥ ግዳጅ ላይ ያሉ ከ65,000 በላይ የአሜሪካ ዜጎች ያልሆኑ የውጭ ሀገር ተወላጆች አሉ። የቪኦኤዋ ዴብራ ብሎክ በዋሽንግተን አካባቢ የሚኖሩ አንድ የሶማሊያ አንድ የፊሊፒንስ ተወላጆችን አነጋግራ አሜሪካ ጦር ሰራዊት ውስጥ ገብታችሁ ሕይወታችሁን ለአደጋ ማጋለጥን እንዴት ልትመርጡ ቻላችሁ ብላ ጠይቃቸዋለች። ቆንጅት ዘገባውን ይዛለች። አብዱላሂ ሞሐመድ ከሶማሊያ ወዲህ ወደ አሜሪካ እንደ አውሮፓውያን አቆጣጠር በ1986 ዓ ም ሲመጡ የ16 ዓመት ወጣት ነበሩ። እዚህ ዋሽንግተን አካባቢ ከዘመዶች ጋር ተቀመጡና ከሁለት አመታት በኋላ በሀገራቸው በሶማሊያ በመንግስቱና በአማጽያን መካከል ጦርነት ሲቀሰቀስ ዩናይትድ ስቴትስ ውስጥ ጥገኝነት እንዲሰጣቸው አመልክተው ተፈቀደላቸው። ግሩም ስሜት ነው የሚሰማኝ፣ ምክንያቱም እኔ ከአፍሪካ የመጣው ልጅ ነኝ፣ አሜሪካ መኖሪያ ሰጠችኝ። ታዲያ ሞሐመድ አብዱላሂ አሜሪካን ውለታዋን ሊከፍሏት እንደሚገባቸው ተሰማቸው። ግሪን ካርድ ማለት የመኖሪያ ፈቃድ አገኙ። ተከትሎም ዜግነት እንዲሰጣቸው ማመልከቻ ያስገቡና በ24 ዓመታቸው የቬተራንስ ዴይ የአርበኞች ቀን ላይ ዩናይትድ ስቴትስ ኮር ወይም ባህር ወለድ ጦር ሰራዊት ውስጥ ለማገልገል ተመዘገቡ። ገና የአሜሪካ ዜግነት ማመልከቻ ሂደታቸው ያልተጠናቀቀ ቢሆንም እኔ በአገሬ ያላገኘኋቸውን እድሎች የሰጠችኝን አገር ማገልገል እንደሚገባኝ ተረዳው ይላሉ መሐመድ ዩናይትድ ስቴትስ መጠቂያ ሰጥታኛለች ስለዚህ ነው ለሁለቷም ማገልገል የምፈልገው ምንም እንኳ አሜሪካዊ ዜጋ ባልሆንም የዚች አገር አካል መሆን ፈልጌ ነው ባትወልደኝም እንደ ልጇ የተቀበለችኝ እናት ሀገሬ ናት። እናም አብዱላሂ ሞሐመድ ለውትድርና ግዳጅ ወደ ኢራቅ ዘምተው እንደ ኤሮፓውያን አቆጣጠር በ2005 ዓ ም በምክር ቤታዊ ምርጫ ወቅት በሱኒዎችና በሺያ ማህበረሰቦች መካከል የነበረውን ውጥረት በማርገብ ረገድ ማገልገላቸውን ያስታውሳሉ። አንዳንድ ኢራቃውያን የዩናይትድ ስቴትስ ኃይሎችን ይጠራጠሩ ስለነበር እኔ ሶማሌም ሙስሊምም መሆኔ ጠቅሞኛል ይላሉ። ስለ ባህሉ አውቃለሁ፣ ስለ ሃይማኖቱ አውቃለሁ፣ ሕዝቡን ማለቴ ነው። ስለዚህ ከሕዝቡ ጋር ለመቀራረብ ረዳኝ። ሶማሊያዊ ነኝ ስላቸው ወዲያኑ ነበር የሚቀበሉኝ። አብዱላሂ ሞሐመድ በባህር ወለድ ጦር ውስጥ ለአስራ ሶስት አመታት አገለገሉ። ሶስት አመት ዓመት እንዳገለገሉም ነበር የአሜሪካ ዜግነት የተሰጣቸው አቤት እንደተደሰትኩ ይላሉ ሲያስታውሱ። አሁን ሙሉ በሙሉ የአሜሪካ ኅብረተሰብ አባል ለመሆን በቃው። ከዚያም መሃመድ የደህንነት ተንታኝነት ስራ ላይ ተሰማሩ። ዛሬ አብዱላሂ መሐመድ በወታደራዊ ግዳጅ ላይ በመሰማራታቸው ባገኙት የትምህርት ጥቅም እየተገለገሉ ሲሆን በሜሪላንድ ዩኒቨርሲቲ የሳይበር ሴኪሪቲ ማለት የኤሌክትሮኒክ መረጃዎችን ከወንጀል ድርጊት በመጠበቅ ሙያ የድኅረ ምረቃ ትምህርታቸውን በመከታተል ላይ ናቸው። የፊሊፒንስ ተወላጁ ክላውዲዮ ፔደሪ ደግሞ ከሀምሳ አመታት በፊት በሰጡት ወታደራዊ አገልግሎት ምክንያት የአሜሪካ ዜጋ ለመሆን የበቁ አርበኛ ናቸው። በአሜሪካና ና በሳቸው ትውልድ ሀገር በፊሊፒንስ መካከል ለረጅም አመታት ጸንቶ በቆየ ህብረት በሺዎች የተቆጠሩ ፊሊፒኖች እንዳደረጉት ሁሉ ክላውዲዮ ፔደሮ የአባታቸውን ፈለግ ተከትለው አሜሪካ ባህር ኃይል ተቀላቀሉ። ለ48 ዓመታት በዩናይትድ ስቴትስ ግዛትነት ትተዳደር የነበረችው ፊሊፒንስ በ1946 ዓመተ ምህረት ነው ነጻነቷን ያገኘችው። ፔደሪ ሁለት ጊዜ በቪየትናም ጦርነት ዘምተው ለደቡብ ቪየትናም መርከቦች ስንቅና ትጥቅ በማቅረብ አገልግለዋል። እሳቸውም እንደ ሶማሊያ ተወላጁ እንደ አብዱላሂ መሐመድ ሁሉ ፊሊፒኖ መሆኔ ጠቀመኝ። ቪየትናሞቹ ከአሜሪካውያኑ ይልቅ እኛም ፊሊፒኖቹን እስያውያን በመሆናችን ይበልጥ ያምኑን ነበር ሲሉ ያስታውሳሉ። ለእኛ ጥሩ ማለት የተሻለ አቀራረብ ነበራቸው። ትንሽ ትንሽ የቪየትናም ቋንቋም ስለምናገር ክላውዲዮ ፔዴሪ የጦር አርበኛ በመሆናቸው ከፊሊፒንስ የሆኑትና በሞት የተለዩቸው ባለቤታቸው የተቀበሩት ቨርጂኒያ አርሊንግተን በሚገኘው ብሔራዊ መካነ መቃብር ነው። እኔም እንደ ሷ የሆንኩለት እጎኗ ነው የማርፈው አሉ። ይህ ታላቅ ክብር ነው። እስኪ አስቢው አንድ ከፊሊፒንስ እንደ ነገሩ ከሆነ መሰረት መጥቶ እዚያ መቀበር ግሩም ግሩም ነገር እኮ ነው። ወደ ሀምሳ የሚጠጉ የዩናይትድ ስቴትስ ዜጎች ያልሆኑ በዚያ መካነ መቃብር ነው ያረፉት። አንዱ የኢራቅ አየር ኃይል አውሮፕላን አብራሪ ናቸው። በ2005 እንደ አውሮፓውያን ዘመን አቆጣጠር በልምምድ በረራ ላይ እንዳለ በተከሰከሰ የኢራቅ አየር ኃይል አውሮፕላን ውስጥ አብረዋቸው ካለቁት አራት የአሜሪካ አየር ኃይል አባላት ጋር በብሔራዊው የአርበኞች መካነ መቃብር ነው ቀብራቸው የተከናወነው። የዛሬውን የአሜሪካ የአርበኞች ቀን በድምቀት ለማሰብ በተዘጋጁ ክንዋኔዎች መርሃ ግብር ውስጥ ዋና ከተማይቱ ዋሽንግተን ዲሲ ላይ ቁጥሩ እጅግ የበዛ ይሆናል ተብሎ ለሚጠበቅ ታዳሚ የተሰናዳ የሙዚቃና የዘፈን ድግስ ይገኝበታል። የኪነ ጥበብ ከዋክብት የተሳተፉበትን የሚሳተፉበትን እና ከዩናይትድ ስቴትስ ምክር ቤት ከኮንግረሱ ፊት ለፊት በሚገኘው ብሔራዊ አደባባይ ላይ የተዘጋጀውን ይህን ካንሰርት ፎር ቫለር ወይም የሙዚቃ ድግስ ለጀግኖቻችን የተሰኘውን ትርኢት ቁጥሩ ከስምንት መቶ ሺህ ያላነሰ ሕዝብ እንዳየው እንደሚያየው ተገምቷል። ሰሎሞን ክፍሌ ለምሽቱ የመዝናኛ ዝግጅት የሚከተለውን አቀናብሯል። የሙዚቃ ትርኢቱ አዘጋጆች ተስፋ ያደረጉት በሰራዊት ውስጥ ሲያገለግሉ ቆይተው ለተመለሱ ዘማቾች እርዳታ እንደሚያስፈልግ ግንዛቤ ማስጨበጥ ነው። ጀግኖቻችንን እናክብር በሚል መሪ ቃል በተዘጋጀው በዚህ ደማቅ የሙዚቃ ትዕይንት ከተሳተፉ ስመ ጥር የአሜሪካ ዘፋኞች መካከል አንጋፋው የሮክና ሮል ሙዚቀኛ ብሩስ ስፕሪንግስቴን፣ የሪድምና ብሉስ አቀንቃኟ ሪያና ና በአሜሪካ ሀገረሰብ ሙዚቃ ስልት ተወዳጇ Carrie Underwood, Ganyu Batal. Bruce Springsteen, Dancing in the Dark, Man in a Shittim. Look to kazkazai Washington, Ayer, tasmanino ቬተራንስ ዴ ይህ ዛሬ በመላ ዩናይትድ ስቴትስ ተከብሮ የዋለው የአርበኞች ቀን ማለቴ ነው። ለመጀመሪያ ጊዜ የተከበረው እንደ አውሮፓዋን ዘመን አቆጣጠር በ1919 ዓ ም ነው ቬርሳይ ፈረንሳይ ውስጥ የመጀመሪያው የዓለም ጦርነት በይፋ ለማብቃቱ የተደረሰውን ስምምነት ጀርመንና የኅብረቱ ሀገሮች እንግሊዝ፣ ፈረንሳይና ዩናይትድ ስቴትስ በ1918 የፈረሙበትን ቀን ለማክበር ነበር። ዕለቱ መጀመሪያ በዩናይትድ ስቴትስ የታሰበው አርምስቲስ ዴይ እየተባለ በዩናይትድ ስቴትስ ከ1938 እስከ 1954 ዓ.ም ድረስ ሲከበር ከቆየ በኋላ የሁለቱን ጦርነቶች ማለትም የመጀመሪያው የዓለም ጦርነትና የኮሪያው ጦርነት ካበቃ በኋላ ስሙ ተቀይሮ ቬተራንስ ዴይ የተባለ። ይኸው ከዚያን ጊዜ ጀምሮ የአርበኞች ወይም የተመላሽ ጦር ዘማቾች ቀን እየተባለ በየዓመቱ ይከበራል። በሀገረሰብ ጨዋታዋ ተወዳጇ Carrie Underwood Before he cheats the land. Right now, he's probably slow dancing with a beach blonde tramp and she's probably getting thirsty. Right now, he's probably buying her some fruity little drink. Cause she can't shoot a whiskey. Right now, he's probably up behind her with a blue stick, showing her how to shoot a combo. And he don't know. ይህ በዩናይትድ ስቴትስ ዛሬ ተከብሮ የዋለው የቬተራንስ ዴይ በዓለም ዙሪያ ከሚገኙ ሌሎች ሀገሮችም ከመጀመሪያው የዓለም ጦርነት ፍጻሜ ጋር አያይዘው ከሚያስቧቸው በዓላት ጋር ገጥሟል። ሪመምብረንስ ዴይ በብሪታንያና በሌሎች የኦስትሬልያና ካናዳ የጋራ ብልጽግና ሀገሮች ተከብሮ ውሏል። ሪያና ዌር ሃቭ ዩ ቢን You can please me, love me all night long. I've been everywhere, man, looking for you, babe. Looking for you, babe. Searching for you, babe. ሙዚቃ ድግስ እንደሚሆን ነው። ሰው እዚህ አጠገባችን ከጀርባችን፣ ከህንጻችን ጀርባ ስለሆነ ያለው ሮጥ ብለን ማየታችን አይቀርም። ድንቅ ይሆናል ብሎ ነው የሚጠበቀው። በነገራችን ላይ አንድ ነገር መጨመር ፈልገች ነበረው፣ ቆንጂ በዚህ በጦር ኃይሎች አገልግሎት ውስጥ እንግዲህ የሶማሊያዊ ሶማሊያዊ አሜሪካዊውን የፊሊፒኖን በዝግጅታችን ውስጥ አካተናል። ኢትዮጵያውያን አሜሪካውያን እንዲሁም ኢትዮጵያውያን እንዳሉ የሚታወቁ የአሜሪካ ዜግነት የሌላቸው ቅድም በተባለው መሰረት ማለት ነው። ኢትዮጵያውያንም የዩናይትድ ስቴትስ ጦር አርበኞች ያገለገሉ አሁንም እያገለገሉ ያሉ አሉ፣ በየጦር ክፍል ውስጥ ነው። ክቡራትና ክቡራን አድማጮች ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታዳምጡ እንጋብዛለን። በኢንተርኔት ደብልዩ ደብልዩ ደብልዩ ዶት ቪኦኤ ኒውስ ዶት ካም ስላሽ አምሃሪክ ላይ ታገኙናላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦ ቢአይ እንዲሁም ናይል ሳት ላይ እንገኛለን። በስቱዲዮ ቴክኒሽያኑ ከርትስ ባይንም ነው። ፕሮግራሙን እየመራልን ያለው ንጉሱ ታምሬ። አስተናጋጆቻችሁ እኔ ቆንጅታዬና እኔም ሰሎሞን አባተን። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከአርባ አንድ ደቂቃ ሆኗል። ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ። አመስክልን ዲሎች የዘወትር አድማጫ ችነይ በትናንት ነው። በራዲዮ መጽሔት ዝግጅት ላይ ስለ ግዕዝ ትንሳኤ ከአቶ ንጉሳ አክሊሉ የቀረበ ዝግጅት ነበር። በዚህ አጋጣሚ ንጉሳ አክሊሉ በጣም ታሪካዊና ማንነትን እንድንፈትሽ የሚያደርጉ ዝግጅቶች በየጊዜው ያቀርባል። አድናቆትን በዚህ አጋጣሚ ለመናገር እፈልጋለሁ። ከትናንት ዝግጅት ጋር ይችን መጣጥፍ

አረ ዜማ አረ ድጓ የቤተ ክርስቲያን ማየረ ጓ ጠፍቶም ማይጠፋ ፈረ ጓ ቀይ በርቀቱ አበው ጠቢባን ሊቃውንቱ እንዲሳተፈው ትውልዱ ይሳ ገበታው ማዕዱ። አዎ እንዲሳተፉ ትውልዱ ይሳ ገበታው ማዕዱ። አመሰግናለሁ። ወደ ተከታዩ ዝግጅታችን እናልፋለን፣ ክቡራትና ክቡራን አድማጮች። ከዛ በፊት ግን ስለ አስተያየቶቻችሁ እናመሰግናለን። ሐኪሙን ይጠይቁ ሐኪሞን ይጠይቁ በኢቦላ ወረርሽኝ ዙሪያ በሚያቀርበው ተከታታይ ልዩ ዝግጅት የህክምና ባለሙያዎችን ለበሽታው የመጋለጥ እጣ ተንተርሶ ሁኔታው የጋረጠውን የተወሳሰበ ችግርና ግለሰቦች ሊያደርጉ የሚችሏቸውን ጥንቃቄዎች ይመረምራል። የውስጥ ደዌ ሐኪም የሆኑት ዶክተር አሸናፊ ዋቅቶላ በርዕሱ ዙሪያ ትኩረት አድርገው ለንባብ ያበቁትን ጽሁፋቸውን መነሻ አድርጎ የጀመረው ቃለ ምልልስ የመጨረሻ ክፍል ነው የሚቀርበው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ከተገታበት ይጀምራል። አሸናፊ ለቫይረሱ የመጋለጥ እድል በሚኖርበት በንክኪ እንደሚተላለፍ በዋናነት የተገለጸውን ሰዎች ሊያደርጉ የሚችሏቸውን ጥንቃቄዎች በዚህ ጽሁፎም ያነሳሉ። ጸረ ብክለት ጨረሮችን ይጠቅሳሉ። ሰዎች ማግኘት የሚችሏቸውን እንመልከት። በጣም ጥሩ ጥያቄ ነው። ይህን በሚመለከት ቫይረሱ እና ያ ሰውነት ውስጥና በሰውነት ፈሳሾች ውስጥ ይኖራል። እንግዲህ በህመሙ የተያዘ ወይም የተጠረጠረ ሰው የሰውነት ፈሳሾች የሚባሉትን ቦዲ ፍሉት አለመንካት ነው፣ መጀመሪያው ነው። ትውከት ይሁን፣ ሽንት ይሁን፣ ላብ ይሁን፣ ምራቅ ይሁን፣ ማናቸውም እንግዲህ ይሄ ነገር እንትን ብሎ እስከ ግብረ ሥጋ ግንኙነት ድረስ የዳነ ሰዎች እስከ ዘጠና ቀን አታድርጉ ይባላል። ብዙ ነገር ነው፣ ከእጅ መታጠብ ጀምሮ እንግዲህ ንጽህና ጥንቃቄ ከፍተኛ ነው። እንደዛ ነው እና በሁለት ሺህ አካባቢ ጋንዳ በነበረው ወረርሽን አካባቢ የተደረገው ጥናት ብሊች ነው የተጠቀሙ። ያንን የማግለያውን ቦታ ጸረ ተህዋስ ፈሳሽ፣ ለልማድ በረኪና የምንለው አይነት በዜሮ ፖይንት ፋይቭ ፐርሰንት በሱ ተጠቅመው እነ ብዙ ያደረጉት ግን ሌሎችም ሌሎችም ነገሮች ያሉ እዛ ላይ የተጠቀሱ እንግዲህ፣ ይህ ሁሉ ይጠቅማል። ማጽዳት፣ ማጠብ እጅን ጨምሮ ተቻለ መጠን አለመንካት ነው እና የተለያዩ ጥናቶች ናቸው። አንዳንድ ጊዜ የጥናቶቹ አይነት ሊያሳስብ ይችላል። ብቻ ከሰውነት ውጭ ብዙ ሰዓት ሊቆይ እንደሚችል ቢያንስ ማሰብ ያስፈልጋል። ቀዝቀዝ ያለ ቦታና ጨለምለም ያለ ቦታ ደግሞ ለቀናትም ሊቆይ ይችላል። እንግዲህ ተነኩት ችግር ያመጣል ማለት እንዳይሆን አንደኛ የታመሙ ወይም የተጠረጠሩ ሰዎች ካሉ ቶሎ የጤና ባለሙያዎች ሊያገኟቸውም ወደሚችሉበት ማድረግ ቤት ውስጥ ለመንከባከብ አለመሞከሩ ያስፈልጋል። በአስቸኳይ እንግዲህ የአገሩ ሁኔታ ሊለያይ ይችላል። አምቡላንስ ሁልጊዜ ላይ ኖር ይችላል። በሚሄድበት ከፍተኛ ጥንቃቄ ማለት ነው። ምክንያቱም መንካት ከፍ ችግር አለው ማለት ነው። ሁለተኛ በአሁኑ ጊዜ ሳይገቡም አይቀሩ፣ ይህዚህ የግል መከላከያ ልብሶቹና መሸፈኛዎቹም እሱን ደግሞ በዲ ሲስተም ይባላል። ለጥንቃቄው ሰው ነው የሚያለብስ ሰው ሁሉ በተለይ በማውለቂያ ጊዜ ነው አደጋ ያለው። ልብሱ በሚወለቅበት ጊዜ ነው ያደጋ ያለው። ያንን ነገር አብሮ ነው እንግዲህ ፕሮቴክሽኑ ማለት ነው። የሆኑ አሰራር ትሬኒንግ ይሰጣል። በሲዲሲም በምንም አላቸው ትምህርቱን ከዛም መውሰድ ነው። አሁን ኤምኤስኤፍ ረጅም ኤክስፒሪየንስ ያላቸው ድንበር የለሽ የሐኪሞች ማህበር ወይም ቡድን ነው እየጠቀሰው ያሉት አዎ ድንበር የለሽ የሐኪሞችን ማህበር እንግዲህ እነሱ ናቸው ቀድመው በቦታው ደርሰው እስካሁንም ሲጮሁ ሲጮሁ የቆዩት እንግዲህ ሰሚ ያጡ ሬታዎች ርዕሱ በሱ ምክንያት ነው። እርዱን፣ እርዱን፣ እርዱን አለበለዚያ ችግር ያለ ሲሉ የቆዩት እነሱ ናቸው። ልምዱም አላቸው። አሁን ካየሁትስ ደስ የሚል ነገር ምንድን ነው? አትሊስት ላይቤሪያ ላይ ለህዝቡም እየተሰጠ ነው ይሄ የግል የመከላከያ መሳሪያ ነው የሚለበሰውና የሚሸፈን የሚከለልበት ነገር እና ወደ ዋናው ለመመለስ አሁን ምንድን ነው ትልቁ ነገር? አንደኛ ገንዘቡ ምንም ወጥቶ እንግዲህ የሰው ገንዘብ ነው የሚሆነው የደረጁት ሀገሮች ናቸው ያሉት። ይሄ ነገር እዛ ካልቆመ ከባድ ነው፣ ወደ የሀገሩ ይሰራጫል። ያን እዛ ለማቆም አሁንም እንግዲህ ላለፈው ክረምት ቤት አይሠራም ይባልም ገንዘቡ ምንም ብለው እቃቸውን ጭነው ሄደው ህዝቡ እንዲደርሰው እና እንዳይሳሳ ለማድረግ ያለውን ጥረት ማድረግ ነው። መልካም ይሄ ያነሱት ምናልባትም ወደ ተከታይ ጥያቄ ያንደረድራል። በሽታው ባለባቸው በስፋት በተሰራጨባቸው ሀገሮች መግታት፣ በአካባቢ ያሉትን ለቫይረሱ የተጋለጡ ሰዎችን ማከም፣ ጥንቃቄዎቹ ከዛ እንዲነሱ አስፈላጊነቱን ይጠቅሳሉ። ዶክተር አሸናፊ በዚህ ጽሁፎ ላይም የኢቦላ ቫይረስ ወደ ሌሎች ሀገሮች የመስፋፋቱን አደጋ እንደ አንድ ርዕስ ይመለከቱታል። ሳይቃጠል በቅጠል እንደሚባለው ከመምጣቱ በፊት የመከላከሉ ጉዳይ አጽንኦት ይሰጣሉና እስኪ እዚህ ላይም በመጠኑ ብርሃን ይፈንጥቁ። ከግለሰቦች ባሻገር አገሮች ምን ሊያደርጉ ይችላሉ? በጥንቃቄው መቼ አንድ ህመምተኛም ከገባ ሊፈጠር የሚችለውን ነገር እያየን ነውና ሳይገባ ምን ማድረግ አለባቸው? እሱ ላይ ነው እንግዲህ አሁን አንደኛ ሳይገባ የሚደረጉ ነገሮች ላይ የኤርፖርቱ ስክሪኒንግ አለ። መነሻም መድረሻም ላይ እንግዲህ ምርመራዎች ይደረጋሉ። በቃል ጥያቄ አንስቶ እስከ ሙቀት መለካት ጨምሮ ማለት ነው። አሁን ያለው አሳሳቢነት ምንድን ነው? በእነኝህ ነገሮች ሁለቱንም ሰው ያልፋል፣ ሳያውቁም ማለት ነው። ምክንያቱም አንደኛ የበሽታው መደላደያ ጊዜ ወይም ኢንኩቤሽን ፔሪድ ከሁለት እስከ ሀያ አንድ ቀን ስለሆነ ሰው ለበሽታው ተጋልጦ ግን ምንም ምልክት ሳያሳይ ከአንዱ ሀገር አንዱ ሀገር ሊሄድ እንደሚችል በሚገባ ተረጋግጧል። ያው የዳላሱ ምሳሌ ነው። አሁንም ወደፊትም ይሆናል። የአውሮፕላን በረራዎችን አስመልክቶ አሁን የወጣ ጥናት በላንሴት ላይ እዛ ላይ የሚያሳየው ወደ ስልሳ አራት በመቶ የሚያህሉ አብዛኛው በረራዎች የሚሆኑት ወደ ድሀና መካከለኛ ገቢ ያላቸው አገሮች ነው። ከዚህ ውስጥም እንዲያውም ወደ ሶስት ሰው ገደማ በቀን የተያዘ ለቫይረሱ የተጋለጠ አዎ ሊያልፍ ይችላል ተብሎ ነው የሚታሰበው። እንግዲህ ይሄኛው እንደ መደላደያው ጊዜ ሁኔታ ሊያመልጥ ይችላል እና አንዱ ሀገር የመግባቱ እድል ያለ ነው፣ ሊኖር አይችልም አይባልም። እንግዲህ ዝግጅቱ እዛ ላይ ነው የሚሆነው ማለት ነው። ከገባም በኋላ የሚደረገው ነገሮች አሉ። አንዳንዱም የፖለቲካ ጥያቄ ይሆናል። በተለይ ለአሜሪካን ምንድን ነው አንዳንዶቹ መዝጋት ይፈልጋሉ። የጤና ባለሙያዎች ባን ማድረጉ ችግር አለው ነው የሚሉት። እዛ ላይ ክርክሩ ይቀጥላል። ዶክተር አሸናፊ ይህን በርከት ያለ ዝርዝር የያዘ ስለ ኢቦላ በአማርኛ ስለወጣ ኢትዮጵያውያን የተሻለ መረዳት እንዲኖራቸው ሲሉ ለሁለተኛ ጊዜ ሰፋ ያለ ዝርዝር ያለበት አንዳንድ ወቅታዊ ሁኔታዎችን አዳዲስ አስፈሪ ቁጥሮች፣ ምን ያህል ሰው ታሟል፣ በአሁኑ ሰዓት ከታመመ ከመቶ ስንቱ ይሞታል። አድማጮቻችን ድረገጻችንን በመመልከት ጽሁፉን እንዲያገኙ ድረገጻችን ላይ እናወጣለን ጽፈዋል። ይሄን ጽሁፍ በግሉ የወሰዱት ተነሳሽነት እንደሆነ እንዳሳሰቦት ገልጽ ነውና ከዚህ ቀደም ዶክተር ፈቃድ አዘዘ ሰሚ ያጡ ድምጾች የሚለውን መጽሐፍ የጠቀሱበትን መጽሐፍ ዋቢ ያደርጋሉ። ሰሚ ያጡ እሪታዎች የኢቦላ ቫይረስ ወረርሽኝ ቁጥር ሁለት ብለውታል። ስለ ጽሁፎ ጥቂት ነገር ይበሉንና የዛሬውን በዚሁን ቋጭ። ቅድም ሰሚ ያጡ ሪታዎችን ዓለም አቀፉ ድንበር የለሽ ሐኪሞች ቡድን ኤምኤስኤፍ ስጋታቸውን ለረጅም ጊዜ ሲገልጡ ነበር ካሉት ጋር እያይዘውታል። ለምን ይሄን ያህል አሳሰበ? እስኪ በእሱን ቋጭ። እኔ በሁለት ምክንያት ነው እንዲያውም ከዚህ በፊት እንግዲህ ከሀያ ዓመት በፊት ከወጡ መጽሐፎች የዓለም የፐብሊክ ሄልት ሁኔታ ጥንቃቄ ያስፈልገዋል፣ እነኚ ነገሮች እየተነሱ ነው እያሉ ኢቦላን ጭምር እየጠቀሱ ተጽፈዋል። ግን የአለም ዝግጅት ዝቅተኛ ነው። ቢትሬያል ኦፍ ትረስት ሎሪ ጋር የተጻፈችው አንድ ነው። ደ ካሚንግ ፕሌግ ሌላ የጻፈችው ነው። ኢንፌክሽንስ ኤንድ ኢንኳሊቲ ዶክተር ፖል ፋርመር የጻፈዋል። ሆት ዞን ተብሎ ሌላ ሰው የጻፈዋል። ቦላን በሚመለከት እና መጽሀፍት ይጻፋሉ። ይሄም ከተነሳ በኋላ ወደ ታሳስ ጥር አካባቢ የተነሳን ደብሊችኦ፣ ራሱ የሰማው ማርች ላይ ነው። ባለፈው መጋቢት መጋቢት ማለት ነው እና ያንን በሚመለከት በቀሩ ዶክተር ጆን ሉ የመሪዎች ስብሰባ ላይ ያደረጉት ንግግር በመጀመሪያ ረፍተ ነገር ላይ ነው ያሉት፣ እባካችሁ ውሳኔ ጥሩ ነው፣ ሴት ቃል መግባቱ ጥሩ ነው፣ ግን አሁኑኑ ካላደረግን ችግር ያመጣል። ያ አይነት እርጀንሲ አለ። ያ ነው ቅልፍ የሚነሳኝ እና እንድጽፍ የሚያስፈልግ መልካም ዶክተር አሸናፊ ዋቅቶላ ለተነሳሽነቶም ሆነ ተከታታይ አለምልሳችን ተሳታፊነቶ ለጊዜው አመሰግናለሁ። በተመሳሳይ ርዕስ መልሰን እናገኘታለን። ለአሁኑ ግን እግዜር ይስጥልኝ በጣም አመሰግናለሁ። አቶ አሉላ ዚር ስጥልኝ ነው። ዶክተር አሸናፊ ዋቅቶላን እናመሰግናለን። በመቀጠል ደግሞ የማክሰኞ ምሽት ሌላው መደበኛ ዝግጅት ንግድና ምጣኔ ሀብት ይቀርባል። የምሽቱ ንግድና ምጣኔ ሀብት ዝግጅት የአካባቢ ጥበቃና አዳዲስ የቆሻሻ ብክለት መከላከያ መንገዶችን ይመለከታል። የማላዊ መንግሥት ፌስታሎችን ማምረት ሲከለክል፣ ዩጋንዳ ደግሞ ለወጣቶች ሥራ በመፍጠር ፌስታሎችን ከጎዳናዎችና ከቆሻሻ ቱቦዎች እያጸዳች ትገኛለች። የአሜሪካ ድምፁ አዝላቲካ ሆ ከዋሽንግተን፣ ላሜክ ማሲና ከብላንታየር ያደረሱንን ዘገባዎች የንጉሰማ ጊዜር እንደሚከተለው ያቀርባቸዋል። የማላዊ መንግሥት የአካባቢ ንጽህናን ለመጠበቅ ስስ ፌስታሎችን መጠቀም ማምረትና ወደ ሀገር ውስጥ ማስገባት ከከለከለ ሁለት ወራት አልፈዋል። ሆኖም ዛሬም በሀገሪቱ ፌስታሎች በገበያ ላይ ይሸጣሉ፣ በአገልግሎት ላይ ሚውላሉ። መንግሥቱ የጅምላና የችርቻሮ ነጋዴዎች ስስ የፌስታል ምርታቸውን እንዲሸጡ የሰጠው የአንድ ዓመት የጊዜ ገደብ ካለቀ በኋላ ነው የስስ ፌስታል ክልከላው አዋጅ በሥራ ላይ የዋለው። በዚህ ሕግ ከገንዘብ ቅጣት እስከ እስራት የሚያስቀጡ መስፈርቶችም ተካተዋል። ሕጉ ካለፈ ከሁለት ወራት በኋላም ፌስታል ይመረታል፣ ይሸጣል። የማላዊ የፕላስቲክ ፋብሪካዎች ማኅበር በሀገሪቱ ከፍተኛ ፍርድ ቤት የሕግ ክለሳ ይደረግ ሲል ክስ መስርቷል። ፍራንክ እምቤታ የማኅበሩ ጠበቃ ናቸው። የአካባቢ ጥበቃ ሚኒስትሩ ከሁለት ዓመታት በፊት የፌስታል ምርቶችን እንደሚከለክሉ ሲያስታውቁ የፋብሪካዎቹ ማኅበር ወኪሎች ወደ ሚኒስቴሩ ቢሮ በመሄድ ላለፈው ሰኔ ወር ተቀምጦ የነበረው የጊዜ ወሰን እንዲራዘም በመጠየቃቸው ሚኒስትሩ በጽሑፍ የጊዜ ወሰኑ እስከ መጪው ሰኔ ወር ድረስ እንደሚተላለፍ ገልጸውላቸው ነበር። እምቤታ አክለውም ከዚህ ደብዳቤ በኋላ የፌስታል አምራቾች ማኅበር ባልጠበቁበት ወቅት ከናሐሴ ወር ጀምሮ ሥራ እንዲያቆሙ የሚኒስትሩ ዋና ጸሐፊ እዛ ወጡ ብለዋል። የእኛም ውግት የሚኒስትሩን ቃል ዋና ጸሐፊያቸው ሊያጥፉት አይገባም የሚል ነው። የውሳኔ አሰጣጡን ሰንሰለት ከተከተልን አሰራሩ ተገቢ አይደለም። የፌስታል አምራቾች ማኅበር መንግሥቱ አስቀድሞ የገባውን ቃል በማክበር እስከ መጪው ሰኔ ድረስ የእግዱን የጊዜ ወሰን እንዲያራዝም መጠየቃቸውን ጠበቃው ገልጸዋል። የተፈጥሮ ሀብት የማዕድንና ኃይል ሚኒስቴር ውስጥ የአካባቢ ጥበቃ ሥራ አስኪያጅ አሎይሰስ ካምፔሬውሪራ ለቪኦኤ ሲናገሩ ሁለቱም ወገኖች ጉዳያቸውን በፍርድ ቤት ውሳኔ ሊያጸድቁ ወስነዋል ብለዋል። አሁን ልናገር የምችለው ውይይት እንድናደርግና በአንዳንድ መስፈርቶች ላይ ስምምነት እንደነበረን ነው። ስለዚህን ለከፍተኛው ፍርድ ቤት ዳኛ እናስረዳለን። ከዚያ በጋዜጦች ተከታዩን አሰራር እናሳውቃለን። በማላዊ የፌስታል አምራቾችና የአካባቢ ጥበቃ ባለስልጣናት ሲሟገቱ፣ በዩጋንዳ ደግሞ መንግስቱ ወጣቶችን አደራጅቶ ቆሻሻዎችን እንደዚሁም ፌስታሎችን ከመንገድና ከቆሻሻ ቱቦዎች ያስለቅማል። ዴቪድ ኪባንዴ በሳምንት ጊዜ ውስጥ አስር ቶን የሚሆን የፕላስቲክ ቆሻሻ የሚለቅሙ አስር ሠራተኞችን ይቆጣጠራል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። አሜሪካ ውስጥ የእርስ በርስ ጦርነት በነበረበት ወቅት ፕሬዚደንት ኤብርሃም ሊንከን ጌትስበርግ ላይ ባደረጉት ዝነኛ ንግግር ነጻነት ከምድረ ገጽ እንዳይጠፋ ሕዝባቸው እንዲያረጋግጥ ጥሪ አድርገዋል። የእሳቸው ንግግር ብዙዎቹን ሲያነሳሳ ኑሯል። በተለይም በሚሊዮኖች የሚቆጠሩ በሀገሪቱ ወታደራዊ ኃይል የሚያገለግሉ የአሜሪካን ነጻነት ብቻ ሳይሆን የሌሎችንም ለመጠበቅ የታገሉትን ሲያነሳሳ ኖሯል። ዛሬ አሜሪካ እነዚህን ወንዶችና ሴቶችን እንዲሁም የሚወክሉትን እሴትና መስዋዕትነትንም የምታከብርበት ዕለት ነው። ይህ ዩናይትድ ስቴትስ ውስጥ እንደ አውሮፓ አቆጣጠር ዛሬ ህዳር 11 ቀን በየዓመቱ የሚከበረው በዓል የጀመረው አንደኛው የዓለም ጦርነትን ለማቆም እንደ አውሮፓ አቆጣጠር በ1918 ዓ.ም የተደረገውን ስምምነት መሰረት በማድረግ ነው። በእስያ በአፍሪካ፣ በተበታተኑት የፓሲፊክ ደሴቶች፣ በደቡብ አሜሪካ ባህሮችና በአውሮፓ የጦርነት አውድማዎች የተካሄዱ ጦርነቶች መላ ጦርነትን የሚያከትሙ ተደርገው ታይተዋል። ይሁንና ሌሎች ጦርነቶች መከተላቸው አልቀረም። ስለሆነም ፕሬዚደንት ድዋይት አይዘንሃወር እንደ አውሮፓ አቆጣጠር በ1954 ዓ ም በአሉ በጦርነትም ሆነ በሰላም ወቅት ሀገራቸውን በውትድርና ያገለግሉት ሁሉ የሚከበሩበትና የሚታሰቡበት እለት እንዲሆን አድርገው አሰፉት። የአሜሪካ መንግስት፣ ይህን ግንዛቤ እሳቤ ውስጥ በማስገባት ከውትድርና ስራ የወጡት አሜሪካውያን ስራ እንዲያገኙና ወደ ሲቪላዊ ኑሮ የሚያደርጉት ሽግግር እንዲቀልላቸው የሚረዱ መርሃ ግብሮችን ይቀይሳል። በአሜሪካ አርበኞች ላይ ያለንን እምነት የምናከብረው ወደ ሀገራቸው ሲመለሱ የተዋጉለት የአሜሪካ ህልም ከእነሱና ከቤተሰቦቻቸው የራቀ ሆኖ እንዳይሰማቸው ስራ እንዲያገኙ የሚቻለንን ጥረት ሁሉ በማድረግ ነው ሲሉ ፕሬዝደንት ባራክ ኦባማ ገልጸውታል። በመሰረቱ የአርበኞች ቀን ስለ ጦርነት አይደለም። የጦር ሜዳ ድልን ወይንም ሽንፈትን አያከብርም። የፖለቲካ መዳበርም ሆነ ግዛታዊ ድል የሚደለቅበት ዕለት አይደለም። የማሰቢያ ዕለት ነው። በብሪታንያ፣ በካናዳ፣ በደቡብ አፍሪቃና በሌሎችም ሀገሮች አርበኞቻቸው የከፈሉትን መሥዋዕትነትና ያበረከቱትን አገልግሎት ለማክበር የሚያደርጉትን በዓል የሚያስተጋባ ነው በማለት የአሜሪካን መንግሥት አቋም የሚያንጸባርቀው ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች የእኛም ዝግጅት በዚሁ ያበቃል። እስከ ትግርኛ ቋንቋ ስርጭት አሜሪካን ሶልጀር በሚለው የቶቢ ኪት ዜማ እናቆያችሁ። ነገ ማታ እንገናኛለን። ሰላም፣ ደህና ደሩ Up and out, Yeah, I'm dressed up for success, from my head down to my boots. I don't do it for the money, there's bills that I can't pay. I don't do it for the glory, I just do it anyway. Providing for our futures, my responsibility. Yeah, I'm real good on the pressure, being all that I can be. I can't call in sick on Mondays when the weekend's been too strong. I just work straight through the holidays, sometimes all night long. You can bet that I stand ready when the wolf growls at the door. Hey, I'm solid, hey, I'm steady, hey, I'm true down to the core. And I will always do my duty, no matter what the price. I've counted up the cost I know the sacrifice Oh, and I don't want to die for you But if dying's asking me I'll bear that cross with honor Cause freedom don't come free I'm The Voice of America